ለኮሮና ቫይረስ የሕክምና አገልግሎት በቀድሞ የሚሊኒየም አዳራሽ ከ1100 በላይ አልጋዎች ተሟልተው ዝግጁ መሆናቸውን የጤና ሚኒስቴር ገለጸ። የዓለም አቀፍ ግብረሰናይ ስራዎችን የሚያስተባብረው ሮተሪ ክለብ ከሁለት ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶች ድጋፍ ለማዕከሉ አበርክቷል። ሙክታር ጀማል ዝርዝራለው። ሳባ ምዕራብ ከሮተሪ ታይዋን ታይፕ ሲኒዩ አብረው በመሆን ነው ኮቪድ-19ን ለመከላከልና ለማከም እንዲያገለግሉ የተለገሱ ቁሳቁሶች ከሁለት ሚሊየን በላይ ወጪ የሚገመቱ ከ1500 በላይ መሆናቸውን የምዕራብ አዲስ አበባ ሮተሪ ክለብ ፕሬዚዳንት ኢማኑ ዱሪ ገልጸዋል። 160 ዶላር ለክሪቲካል ሜዲካል ኢኩፕመንት ለቬንቲሌተር፣ እና ለኤመርጀንሲ ኦክሲጅን አክሰሰሪዝ የሚሆን ከቻይናና ከአሜሪካ የሚመጣለ የቀረው ወደ 500 ዶላር አሎኬት ያደረግነው የተደረገው እና ና የተገዛው 1550 ፕሮቴክቲቭ ስክራፕ 16 ታብሌት ከሲም ካፓቢሊቲ አስር ኦክሲጅን ሲሊንደር 10 ኦክሲጅን ሬጊሌተር ከፍሎሜተር ኤንድ ሂሚዲፋየር እና 10 ፕረሸር ሬጊሌተር ዊዝ ዳብል ማኖሜተር ነው። እጃችን ላይ ያለውን ዛሬ ለማስረገብ የመጣ ነው። እሱን ነው። የተበረከቱትን የሕክምና መሳሪያዎች የተቀበሉት የጤና ሚኒስትሯ ዶክተር ሊያ ታደሰ እርዳታው በሚሊኒየም አዳራሽ ለተዘጋጀው ሚሊኒየም ሜዲካል ሺፍት ሆስፒታል የሚውል መሆኑን ገልጸዋል። የተለገሰው እርዳታ የኮሮና ቫይረስ የሕክምና ማዕከሉን የበለጠውኑ ለማጎልበት የሚያገለግል መሆኑንም ነው የተገለጸው። የኮቪድ-19ን ለመከላከል የሚደረገው ጥረት መጠ መሰል የግብረ ሰናይ ድርጅትና ግለሰቦች በተመሳሳይ ድጋፋቸውን አጠናክረው እንዲቀጥሉ ጥሪ ያቀረቡት ዶክተር ሊያ ሮተሪ ክለብ አዲስ አበባ ምዕራብ ላደረገው ድጋፍ አመስግነዋል። ቼና አይነት ትልቅ ሆስፒታል አሁን በዚህ ሰዓት 1100 አካባቢ አልጋዎችን የያዘ ሆስፒታል ለማዘጋጀት የብዙዎችን እገዛ የብዙዎችን ርብርብ የሚፈልግ ነው ሮተሪ ክለብ የአዲስ አበባ ወይም አዲስ አበባ ዌስት ሮተሪ ክለብና ሌሎች የተወሰኑ ሌላ ሀገራት ላይ ያሉ በታይዋን በአሜሪካ ያሉ የተወሰኑ ክለቦች አስተባባሪነት የተሰጠውን ድጋፍ በመረከባችን በጤና ሚኒስቴር ስም ሁላችሁንም ለማመስገን እወዳለሁ በተጨማሪም ቀጣይ ደግሞ ከዚህም ሆስፒታል ውጭ ላሉ ለሌሎችም ሆስፒታሎች ጽኑ ህማን ጋር በተለይ በተያያዘ ለሚደረጉት ዝግጅቶች ተጨማሪ ድጋፍ እንደሚያመጡ ገልጸውልናል። የዛሬው ድጋፍ እስከ ሁለት ነጥብ ሁለት ሚሊዮን ብር የሚደርስ ድጋፍ ነው። በዚህ በኮቪድ አስራ ዘጠኝ ወረርሽኝ ጊዜ በጣም ፈታኝ ጊዜ ውስጥ ነው ያለ ነው። ነገር ግን ከዚህ ስናልፍ ከዚህ ስንሻገር የተሻለ ነገር ይዘን የምንወጣበት አጋጣሚ እንደሚሆን ተማምናለሁ። ትብብሩን በዚሁ እንዲቀጥል እያገዛችሁ ያላችሁ ጥሉ እንድታጠናክሩ አሁንም ጥሬ እያቀረብኩ ሁላችሁንም አመሰግናለሁ። አዲስ አበባ ምዕራብ ሮተሪ ክለብ እንደገለጸው ተጨማሪ እርዳታ ቁሳቁሶች፣ የኦክሲጂን መቆጣጠሪያ መሳሪያዎችና የጽኑ ህሙማን ማቆያ የሚያገለግል አጋዥ መተንፈሻዎች ወይንም ቬንትሌተር ከውጭ ተገዝተው ወደ ኢትዮጵያ መምጣት ላይ ይገኛሉ። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ።